ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያገኙ። የእርሶ ማህበረሰብ፣ የእርሶ ውይይት፣ በኤስቢኤስ አማርኛ። የኢትዮጵያውያንን አዲስ ዓመትን በመስከረም ከተቀበልም በኋላ የሚከበረው የመስቀል በዓል በመላው አገሪቱ በሚኖሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ዘንድ ሃይማኖታዊ አንድምታውን ከባህል ጋር አጣምሮ ይከበራል። ለበዓሉም ከአመጋገብ፣ ከአለባበስ፣ ከቤት አዘገጃጀት ጀምሮ በሁሉም አካባቢዎች በሚባል ሁኔታ የተለየ ትኩረት ይሰጥበታል። በኢትዮጵያ አብላጫው ብሔረሰብ በሚገኝበት በደቡብ ክልል ያለውን አከባበርም ከብዙ በጥቂቱ እንቃኛለን። እንግዳችን የሜልበርን ነዋሪ የሆኑት ወይዘሮ ሸዋዬ ጎሹ ባደጉበት ዲላ ጌዲዮ ዞን ያለውን የበዓል አከባበር ነግረውናል። ባህሉ እንግዲህ የመስቀል አከባበር ሁላችንም በየቤቱ ደመራ እናዘጋጃለን። አራት እንጨት ተቆርጦ መጥቶ፣ የደመራ እንጨት የተለየ ነው፣ ይተከላል። ችቦ ተገዝቶ ልጆች አሰባስበው ያመጡና ይሸጣል፣ ይገዛል፣ በየደጁ ይተከላል። ያ እንጨት ማታ ወንዶቹ ወጥቶ ይለኩሳሉ። ጎረምሳ ይመጣል፣ ሆይ እያለ ይጨፍራል። ጠዋት ተነስቶ ሁሉም ፊቱን አራት ማዕዘን ያው አመዱን ይቀባል። ሁሉም ተነስቶ በየበሩ ቅርጫ ከብት አርዶ ይከፋፈላል፣ ይበላል፣ እርስ በራሱ ይጠራራል፣ ጠላ ይጠመቃል። እንደውም አመድ ያደርጋል መስቀል ተብሎ በጣም ነው የሚከበረውና ምን ማለት ነው? አመድ ያደርጋል፣ መስቀል ከባድ ነው። ከቁጣጣሽም እንግዲህ በባህል ነው መስቀል ምንም ካላከበር ነው እንደዚህ ካላረግ ነው አመድ ነስቶብን ነው የሚሄደው ይሉ እና ሁሉም ያጠራቀማትን በኪሱ ያስቀመጣትን ጥሪት ሳትቀር አውጥቶ ነው ለመስቀል ብዙ ድግስ ደግሶ የሚጠራራ። መስቀል ሲታሰባ አብዛኛው ከአመጋገቡ ከአዲስ አመትም ከፋሲካም የተለየ ነው። በተለይ ከክትፎ ጋር ከጥሬ ስጋ ጋር የተገናኘ ነው እና እዛ እርስዎ በኖሩበት አካባቢ በዲላ በጌዲዮ አካባቢ የሚሰራው ምግብ ምን ይመስላል? ለመስቀል ተብሎ የሚዘጋጀው ምግብ ምን አይነት ነው? መስቀል በጣም ከባድ ነው። መስቀል ለአመት ያጠራቀሙት ጉራጌ ባህል ነው። ጉራጌ ነው፣ አብዛኛውን እዛ ያለንበት ወጣቱ ወደ ሀገር ቤት ይገባል። ሁለት ምስት ያለውም አንዱ አንስቶ ወደ ሀገር ቤት ነው የሚገባው። ልጅ የሚድሩት በመስቀል ነው። በጣም አክብሮት አላቸው። የቀረ ነው ደግሞ ሰፈር ላይ የቀረነው እናቶች ከጉራጌ ብሔር ተቀላቅለን ያለን እኛም ግማሻችን ያው ወደዛውነን። ነገ ችቦ ሊበራ ዛሬ የሴቶች መስቀል ይባልና ዳንጌሳ ነው። እነሱም የውስጥ ጉራጎች ዳቦ ቂጣ ይጋገራል። የቆጮ ቂጣ ልክ ዳቦ የሚያክል እንደ ዳቦ በጣም ወፍራምም ተመጥኖ ይጋገራል። አንድ ሶስት ቀጫጭን በጣም ቀጭን ቂጣ እንደዚህ የምናየው አይነት የሚጋገራ ቆጮ፣ በየ አይነቱ ነው የሚጋገረው። ጎመን ክትፎ ነው፣ አይቤ ነው የሚደረገው። ቅቤው በደንብ ተንጣሎ የሴቶች መስቀል ነው ዛሬ ተብሎ በቃ ወንዱ ወደ በሬው ሊያዘጋጅ ይሄዳል። ሴቷ ዛሬ ተበድራ ተለቅታ የሴቶች ነው ተብሎ ቡና አፍልታ በቅቤ ቡና ተፈልቶ ጎረቤቷን ሰብስባ ልጆቿን ሰብስባ ዛሬ ነው በቃ የምታበላው። እና እንደዚህ የሚያደርገው ጉራጌና ወላይታ ነው አብዛኛውን በጣም የሚያከብረው ሌላው ብሔረሰብ ሲዳሙ፣ የራሱ የሆነ የዘመን አቆጣጠር አለው፣ የራሳቸው ባህል አላቸው። ፍቼ የሚባል በዓመት ዘመን መለወጫ ነው የሚያከብሩት እንጂ መስቀል አያውቁም። ጌዲኦም ደራሮ የሚባል የዘመን መለወጫ አላቸው የራሳቸው የሆነ የእኛን አያውቁም፣ መስቀል አያውቁም። እና መስቀል የሚያከብረው በተለይ ኦርቶዶክሳዊ ነክ የሆነ ቤተክርስቲያን፣ ክርስቲያን የሆነ ጉራጌ እና ወላይታ፣ አማራ ነው ዛገር መስቀልን የሚያከብረው የምግቡ አሰራር እንደዛ፣ አለባበሱ፣ የቤት አጸዳዱ፣ የቤት ስነ ስርአቱ ምን ይመስላል? ብዙ ጊዜ ለመስቀል ቤት ይጸዳል፣ የመመገቢያ እቃዎቹ ጣባው፣ ግድግዳ ይለቀለቃል። እንዲህ የሚባል ነገር አለና፣ ያ ድባብ ምን ይመስላል? ለመስቀል ሰሞን ያለው የሴቶች ዝግጅት ዲላ ሰፊ ከተማ ነው የሚባለው፣ እንደ ማንኛውም የከተማ ሰው ነው አመጋገቡም፣ እቃውም የሚቀየረው። ጣቢያው ከየሀገር ቤት የመጣ ነው እንጂ እዛ የሚሰራ የለም። ከሀገር ቤት ምርጥ ምርጥ ጣቢያ፣ ምርጥ የቅቤ እቃዎች ይመጣሉ እና በሱ ቅቤ ሞልቶ ቁጭ ይባላል። ጣቢያዎቹ ተዘጋጅቶ፣ ቤት አጽድተው፣ ሶፋ ተቀይሮ አሁን በተሻሻለ ሁኔታ ነው ነው የምነግርሽ። የሀገር ቤቱ ግን ሀገር ቤት እኔ ሁለት ሶስት ገብቻለሁ ይህንኖ ለማየት ታሪክ ዘሮችን አለው ብዬ እበት ተለቅልቆ መሬቱ እንደ ድሮ በሴቶች እጅ በደንብ ተሰርቶ ነው ሁሉ ነገር። ሌላው እንግዲህ እርስዎ አሁን እዚህ አውስትራሊያ ከመጡ ወደ አስር አመት ለሚጠጋ ጊዜ ቆይተዋል። በውጭ ሀገር ምግቡ ሁሉ ነገር ባይጠፋም አብሮ ተሰብስቦ የመብላቱ ሁኔታ ከአካባቢው ኅብረተሰብ ጋር ለቀቅ ባለ ሁኔታ የማክበር ሁኔታ አይኖርም በውጭ ሀገር እና በተለይ ደግሞ ዘንድሮ ከዚህ ከኮሮና ጋር በተያያዘ ደግሞ ብዙ ነገሮች የቀሩበት ማለት ነው። እና የዘንድሮውንስ የመስቀል በዓል እንዴት ነው እያከበራችሁ ያላችሁት? ቀደም ሲል ያው መቼም ቤተ ክርስቲያን ስለምንሰባሰብ ምንም ከሀገራችንም ብንለያይ ደመራውንም እናለን፣ ያው የሚመስል የሚመስል ነገር ይደረጋል። እርስ በራስም አልፎ አልፎ የምንጠራራበትም አለ። ባህሉንም ለማሳየት የሚሞካክሩ ሴቶች አሉ እዚህ ሀገር መቼም ጥረውም ተጣጥረውም። ከሁለት አመት ወዲህ ግን በቃ ያ ሁሉ ነገር ሲዘጋጋ አይምሮዬ ሁሉ ለመተው ሁሉን ነገር ያንን ባህል እየተውኩት የመጣው ነው የሚመስለኝና ሰርተው ለመብላት እንደሆነ ያው ነሁሌም ሰርተን ነው የምንበላው። በዓል መጣ ብለን ምንም የተደሰትንበትም ቀን የለ። እንደዛም ሆነን ያው ሰርተን እንደ ማንኛውም እንበላለን። በዓል ነው ብለን ምንም ያሰውኩትም ነገር የለ የተዘጋጀ ነው ነገር የለ። ከማን ልንበላው ከማን ጋር ተለያይተናል። ሁሉ ሰው አትቀራረቡ ተባለ። ሰርተሽ እኮ ከጓደኛ ጋራ ከጓደኛሽ እናት ጋራ ሄደሽ ሄደን ድግስም ተጠርቶ ሞቅ ሞቅ ብለን እራሳችንን የምናዝናናበት ሰዓት አለፈ። አሁን ያው እየደከመ ነው የሚመጣው ጭንቅላቴ ይመስለኛል። እና እኔ በበኩሌ ምንም አልተደሰጥኩበትም። ይሄ ጊዜ አልፎ ደግሞ የተሻለ ጊዜ እንደሚመጣና ወደ ቀደመው ሁኔታ ቀስ እየተባለ እንደምንመለስ ተስፋ አድርጋለሁኝ። እንግዲህ ወይዘሮ ሸዋዬ ጎሹ የሜልበርን ነዋሪ በተለይ ደግሞ በዲላ ከተማ በጌዲኦ ዞን አካባቢ የሚደረገውን የመስቀልና የደመራ በዓልን ምክንያት በማድረግ የሚያውቁትን ስላካፈሉን እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ በመጨረሻ እግዚአብሔር ይህንን ነገር አንስቶልን ፈጣሪ አምላክ ለመገናኘት ያውቃንና ሁላችንም እንደ ዱሯችን ተገናኝተን አራትም ሶስትም ሰው ብንሆን ተሳስቀን ተጫውተን የምንገናኝበትን ወቅት እሱ ይመልስልን። አንቺንም እድሜና ጤና ስጥሽ። አመሰግናል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድል ማግኘት ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ መድመጥ ይሻሉ በአፕል ፖድካስት፣ ጉግል ፖድካስት፣ ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ